ሰሞኑን በደቡብ ኢትዮጵያ ጥቃት ያደረስኩት እኔ ነኝ ሲል አርበኞች ግንቦት ሰባት ኃላፊነቱን ወስዷል። የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ ዛሬ ከዝግጅት ክፍላችን ጋር ባደረጉት አጭር ቆይታ ትግላችንን የምናካሂደው እዚያው ኢትዮጵያ ውስጥ ከኢትዮጵያ ሕዝብ ጋር ሆነን ነው ብለዋል። የኤርትራ መንግስት አሰልጥኖ የላካቸውን አሸባሪዎች በቁጥጥር ስር ማዋሉን የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ ጸረ ሽብር የጋራ ግብረ ኃይል ማስታወቁ ይታወሳል። ሶሎሞን ክፍሌ ዶክተር ብርሃኑ ነጋን አነጋግሮ ተከታዩን ዘገባ አጠናቅረዋል። ብርሃኑ ነጋ፣ የአርበኞች ግንቦት ሰባት ሊቀመንበር። በቅድሚያ ለጊዜው ላመስግን። በጣም አመሰግናለሁ። ሶሎሞን ረታ፣ በሰሜን ኢትዮጵያ በኩል ተደጋጋሚ ሙከራችሁ በሀገሪቱ መከላከያ ኃይል በአማራና ትግራይ ብሔራዊ ክልሎች ፈጥኖ ደራሽ ፖሊስ በወሰደው እርምጃ ስለከሸፈባችሁ ነው አሁን በደቡብ ኢትዮጵያ በኩል ሙከራ ያደረጋችሁት ይላል የኢትዮጵያ መንግስት። በቅድሚያ ድርጅቱ አርበኞች ግንቦት ሰባት ለሰሞኑ የጥቃት ሙከራ ኃላፊነቱን ይወስዳል? አዎ ይሄ በደቡብ የምንቀሳቀሰው ኃይላችን ከዛ ውስጥ ከአንድ ቡድን ጋር የተደረገ ዝችት ነው። ግን ይሄ በሰሜን ኢትዮጵያ በኩል ወይም በኤርትራ በኩል የሚለው በአጠቃላይ ሁል ጊዜ የኢትዮጵያ መንግስት ይሄንን ከወያኔ ጋር የሚደረግን ጦርነት የኤርትራ ጉዳይ ለማድረግ ብዙ ሞክሮ አልተሳካለትም። ያልተሳካለት ምክንያት ይሄ ትግል ቀደም ብለን ጀምሮ እንዳለው የሚደረገው ከኢትዮጵያ ህዝብ ጋር ነው። ዴሞክራሲ የሚፈልገው ነጻነት የሚፈልገው የኢትዮጵያ ህዝብ ነው። ይህን ትግል የሚያደርገው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ደግሞ ባለበት ቦታ ሁሉ ይሄ ትግል ይካሄዳል። ይሄ የአንድ ቦታ የአንድ አካባቢ ትግል አይደለም ብለን በተደጋጋሚ ስንገልጽ ነበር። ይሄንን የተግባር ምልክት ሲያዩ ነው እንግዲህ አሁንም የጀመሩትን የድሮ ዘፈን የሞኝ ዘፈን ሁልጊዜ አበባ የሚሉት አይነት ነገር ነው። ያንኑ ከመደጋገም በቀር አዲስ ነገር ሊያመጡ አልቻሉም። ምክንያቱም በደቡብ በኩል ከኤርትራ በኩል ገቡ ይሉ አይችሉም፣ የሚያስኬድ አይደለም። እኛ የምናየው ይሄ እስከ ዛሬ ድረስ ወያኔ ኢትዮጵያን ህዝብ ለማታለል ያደርግ የነበረው ይሄ ከኤርትራ የመጣ ነው፣ የኤርትራ ትግል ነው፣ የኤርትራ የውጭ ሀይሎች የሚያደረጉት ነው የሚለው ነገር በማያወላውል መንገድ ይሄ ትግል በእርግጥም የአገሩ ህዝብ ከወያኔ ጋር የሚያደረገው ቀላል ግን በጣም ግልጽ የሆነ የነጻነት ትግል መሆኑን በደንብ የታየበት ነው። ይሄ ደግሞ ወደፊትም በደቡብ ብቻ ሳይሆን በተለያዩ ቦታዎች፣ በተለያዩ የኢትዮጵያ ክፍሎች የሚደረግ ትግል መሆኑን፣ የዛ ትግል መጀመሪያ መሆኑን ያሳየበት ነው። በእኛ በኩል እንደዛ ነው እናየው። ለመሆኑ ምን ያህል ይሆናሉ ይህን ጥቃት ለማድረስ የሞከሩት? ኦ ይሄ ከአንድ አነስተኛ ቲም ጋር ነው የተደረገው። ሌሎቹ የተለያዩ ኃይሎች ናቸው በደቡብ ውስጥ እንኳን የሚንቀሳቀሱት። ይሄ ከአንድ በአንድ አካባቢ ሲንቀሳቀስ ከነበረ ትንሽ ቡድን ጋር የተደረገ ነው። እንደዛም ሆኖ ነው ይህን ያክል ክፍያ የከፈሉበት መንግስት የጦር መሳሪያ እንደያዘባችሁ የተማረኩና የተገደሉ ምን እንዳለ ገልጿል። ምን ይላሉ? ስለዚህ የተማረኩ ካሉስ ምን ያህል ናቸው? በዛ በኩል እኛ መረጃዎቹን እየሰበሰብን ነው። የተወሰኑ ጓዶቻችን መስዋዕታቸውን እናውቃለን። ዝርዝር መረጃ እየተከታተልን ነው፣ ግን በቁጥር ይሄን ያክል ነው ብለን አንናገርም። በመርህ ደረጃም እንዲህ አይነት እንትን አናገርም። ኢትዮጵያ ውስጥ ነው የምንንቀሳቀሰው ካላችሁ በየትኞቹ አካባቢዎች ብዬ መጠየቅ እችላለሁ? አዎ በሁሉም የኢትዮጵያ አካባቢ። ይሄ አሁን ገና የመጀመሪያው ምልክት ነው። በሁሉም የኢትዮጵያ አካባቢ በደቡብም ውስጥ አሁን አንድ አካባቢ ነው። እነሱ በአርባ ምንጭ ዙሪያ አካባቢ ያለውን ነው። እዛም ውስጥ እንደውም ከአንድ ትንሽ ቡድን ጋር ነው ይሄ ነገር የተደረገው። ሰፋ ያለ የኢትዮጵያን ክልል የሚያጠቃልል እንቅስቃሴ ነው ይሄ የሚሆነው። በደቡብም፣ በምዕራብም፣ በምስራቅም በሰሜንም እነኚህ እንቅስቃሴዎች ይቀጥላሉ። የኢትዮጵያ ሕዝብም ይሄን አውቆ ይሄ ትግል በሁሉም አቅጣጫ የሚደረግ የኢትዮጵያ ሕዝብ ትግል በጣም በጣም ትንሽ ለሆነ ጥያቄ በመረጥናቸው ሰዎች እንተዳደር፣ በዴሞክራሲያዊ ሰዓት እንኑር የሚል ቀላል ጥያቄ። ይሄንን በጉልበት ካልሆነ በምንም አይነት ህዝብ መብት ሰጥቼ አላስተዳድርም ያለ እምቢተኛ መንግስት ሌላ ምርጫ ስላጣ የተገባበት ነው ይሄ ጦርነት። ይሄ ትግል ነገ ሊቆም ይችላል። ኳሷ ያለው ወያኔ ጋር። ወያኔዎች የኢትዮጵያን ህዝብ መብት ለማክበር ዴሞክራሲያዊ ስርዓትን ለመፍጠር ከዛ ውጭ ሌላ አማራጭ እንደሌለ በደንብ ተረድተው ወደዛ የሚሄድ እንቅስቃሴ ማድረግ ካልጀመሩ ድረስ እስከ መጨረሻው ይሄ ትግል ይቀጥላል። በኦሮሚያ ያየነውን ትግል በሌሎችም የኢትዮጵያ አካባቢዎች ያዩታል። በሰላማዊ መንገድ፣ በህዝባዊ እምቢተኝነት፣ በአመጽ በታገዘ ትግል ሁሉ ነው ሁለንተናዊ ትግል ነው የምንለው ለዚህ ነው። ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር አመሰግናለሁ። በጣም አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ ደህንነት አገልግሎትና የፌዴራሉ ፖሊስ የጸረ ሽብር ግብረ ኃይል የኤርትራ መንግስት አሰልጥኖ የላካቸውን አሸባሪዎች በቁጥጥር ስር መዋሉን የገለጸው ትላንትናና ከትላንት በስቲያ መሆኑ ይታወቃል። ለማስታወስ የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ስለዚሁ ሲናገሩ እንዲህ ነበር ያሉት። በዚህ በጣም በተደራጀ መልኩ በርካቶች ፓስፖርት ተሰጥቷቸው ሬጉላር ፍላይት ነው ወደ ዩጋንዳ ሄደው ከዛ በኋላ ወደ ኬንያ ተዋጉዘው በተደራጀ መልኩ ጥቃት ለመፈጸም ኦል ዘ ዌይ ከአስመራ ጀምረው እንቅስቃሴ ሲያደርጉ የኢትዮጵያ መረጃ ደህንነት ሙሉ መረጃ ነበሩ። ሶክተትሩ ከአስመራ ጀምሮ ይካተል ነበረ ማለት ይሄ የገቡበት የሆነ ቦታ ገብተው ከዛ በኋላ ያው የሽብር ተግባር እንፈጽማለን የሚለው የሚፈጽሙት ወይ ሊፈጽሙ ያሰቡት ነገር በዝርዝር የቁጥጥር ሥራ ያሉት ወገኖች ምርመራ ሲጠናቀቅ የምናውቀው ነው የሚሆነው። በዋናነት ግን የሚፈጽሙት ያሰቡት ነገር ምንም ይሁን ምን አልፈጸሙትም። ብዙዎቹ በቁጥር ስር ብለዋል። የተወሰኑ ለማምለጥ ሞከሩ፣ ተገለዋል። ይሄም ዋጋ አለው። ዞሮ ዞሮ ሻቢያ የሚቀጥል ይመስለኛል፣ እንደዚህ ዓይነት ነገር ዋጋው የሚከፍለው ዋጋ እስኪሆን ድረስ የማያዋጣው ሙሉ በሙሉ የማያዋጣው መሆኑን እስኪያወቅ ድረስ። ስለዚህ የማያዋጣው ዋጋ ምንድነው የሚሆነው የሚለው በሂደት ምን ነው የሚሆነው ኤርትራ ውስጥ በሻቢያ የተለያየ የሽብር ሥልጠና ሲሰጣቸው ከቆዩት መካከል ከመነሻ እስከ መድረሻቸው ድረስ የብሔራዊ መረጃና ደህንነት አገልግሎት ክትትል ሲያደርግ እንደነበር መናገሩን መግለጹን በወቅቱ ዜናችን ዘግበናል። ግብረ ኃይሉ የሽብር ድርጊቱን ለመፈጸም ኢትዮጵያ ገቡ ያላቸው ሰዎች ቁጥር ምን ያህል እንደሆነ ወይም እነማን እንደሆኑ ግን አልገለጸም። በቁጥጥር ስር በዋሉት ሰዎች ላይ የተጀመረው ምርመራ ግን ተጠናክሮ ይቀጥላል ብሏል። አድማጮች፣ አሸባሪዎችን አሰልጥና የላከችው ኤርትራ ናት ተብላ ስለምትከሰስም ከመንግስት በኩል ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም።